በወቅታዊ ጉዳዮች ላይ የውጭ ጉዳይ ሚኒስቴር ማብራሪያ ሰጥቷል። ከዋና ዋና ጉዳዮች ውስጥ ቻይና ከኢትዮጵያ ጋር ያላትን ግንኙነት ሁለቱም ሀገሮች ያጠናከሩት በመሆናቸው ወደ ስልታዊ ዲፕሎማሲያዊ ትብብር ማደጉ አንደኛው ጉዳይ ሲሆን ከቻይና ጋር ያለው አዲስ የተጠናከረ ግንኙነትን በሚመለከት ቃል አቀባዩ መለስ ዓለም ከመድረክ ያሰሙት በሁሉም ወቅቶች ከኢትዮጵያ መንግስትና ሕዝብ ጎን የምትቆም ጠንካራ ወዳጅ መሆኗን ቻይና አረጋግጣለች። ይህ ግንኙነት እና በቅርቡ መጠነ ሰፊ ስትራቴጂክ አጋርነት ወይም በእንግሊዝኛው ኮምፕሪሄንሲቭ ኮኦፕሬቲቭ ስትራቴጂክ ፓርትነርሽፕ ማደጉ የሁለቱ ሀገሮች ግንኙነት ሁለገብ ስትራቴጂካዊና በመተማመን ላይ የተመሰረተ መሆኑን የሚያረጋግጥ ነው። ስልታዊ ወይንም ስትራቴጂካዊ ግንኙነት ምንድን ነው? ትርጓሜው ለሚለው ኢትዮጵያ የኢስያ መሰረተ ልማት ኢንቨስትመንት ባንክ አባል ሆናለች። አባል በመሆናችን የምናገኘው ጥቅም የዚህ አባል እንግዲህ ይሄ ሰባት አካባቢ አገሮች በአባልነት ያቀፈ ተቋም ነው። የዚህ ባንክ አባል በመሆናችን ኢትዮጵያ በመላው አገሪቱ ለምታካሂደው መጠነ ሰፊ የሆነ የመሰረተ ልማት ግንባታ የፋይናንስ ድጋፍ ለማግኘት ያስችላታል ብለን ነው የምናምነው። ይህ ሁሉ ቀድሞም የነበረ አይደለም ወይ? በምን መልኩ ይለያል? ላልኳቸው በአጠቃላይ ባለፉት ሁለት አስርት ዓመታት አካባቢ ወደ 624 የሚሆኑ የቻይና ኩባንያዎች በሀገራችን መዋለ ንዋያቸውን አፍሰዋል። ይሄ ወደ ገንዘብ ሲቀየር ወደ አራት ቢሊየን የአሜሪካን ዶላር ይሆናል። እነዚህ ኩባንያዎች ስራ እድል ከመፍጠር አንጻር ትልቅ አስተዋጽኦ አድርገዋል። ወደ 111 ሺህ የሚሆኑ ኢትዮጵያውያን ቋሚና ጊዜያዊ የስራ እድል ተጠቃሚ ሆነዋል። የሁለቱ ሀገሮች ግንኙነት ወደ ስትራቴጂካዊ አጋርነት አድጓል። በዚህም ሁለቱ መሪዎች ለኢትዮጵያና ቻይና ግንኙነት የበለጠ መጎልበት የበለጠ መጠናከር ያላቸውን የፖለቲካ ዝግጁነት ያሳዩበት ማለት ይቻላል። መጠነ ሰፊ ስትራቴጂክ አጋርነት ማለት አንደኛ የፖለቲካ ቁርጠኝነትን የሚያሳይ ነው። ሁለተኛ ከቻይና በተለያዩ መስኮች የሚደረገው ግንኙነትን ድጋፍ እስካሁን ከነበረው በይዘትም በመጠንም ያድጋል፣ ይጨምራል ተብሎ ነው የሚጠበቀው። ይሄ ነው። ጌታቸው ተድላይ ለጊዮርጊስ ለዶይቼ ቬለ ራዲዮ ከአዲስ አበባ